ዩናይትድ ስቴትስ ከአፍጋኒስታን ከወጣች ከሶስት ዓመታት በኋላም ቁጥራቸው ከ123000 በላይ የሚደርሱት ሰዎች የወጡበት ሁኔታና 13 ዩናይትድ ስቴትስ ጦር አባላት እንዲሁም 169 የአፍጋን ሲቪሎች የተገደሉበትን የአጥፍቶ ጠፊ ፍንዳታ ጉዳይ የሚመለከቱት ጥያቄዎች ዛሬም እየተነሱ ነው። በሪፐብሊካን ፓርቲው አባላት የሚመራው የምክር ቤት የውጭ ጉዳይ ኮሚቴ ለነኚህ ጥያቄዎች መልስ እንዲሰጡ የምክር ቤት አባላቱ ላቀረቡላቸው ትዕዛዝ መልስ አልሰጡም ሲል የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ወንጅሏል። በምክር ቤቱ የውጭ ጉዳይ ኮሚቴው ሰብሳቢ ማይክል ማኮል የውጭ ጉዳይ ሚኒስትሩ የምስክርነት ቃላቸውን እንዲሰጡ ለወራት ያቀረብላቸውን ስፍር ቁጥር የሌላቸውን ጥያቄዎችን ላብለው ከቆዩ በኋላ የዩናይትድ ስቴትስ ጦር ከአፍጋኒስታን የወጣበትን አስከፊ ሁኔታ አስመልክቶ የደረስንበትን ድምዳሜ በሚያስረዳው ሪፖርት ዙሪያ ለመወያየት እንዲገኙ የሚጠይቅ የምክር ቤቱ ማዘዣ ለመላክ ተገድጄ ነበር። ይሁንና የውጭ ጉዳይ ሚኒስትር ብሊንከን ያንን ትዕዛዝ በመተላለፍ ለመቅረብ ፈቃደኛ ሳይሆኑ ቀርተዋል። ብሊንከን የዩናይት ስቴትስን ኃይሎች ከአፍጋንስታን አወጣጥ አስመልክቶ ለሚነሱ ጥያቄዎች መልስ ለመስጠት ከኮሚቴው ፊት ቀርበው ነበር። ይሁንና የኮሚቴው ሊቀመንበር ማይክል ማኩል ጉዳዩን አስመልክቶ ያቀረቡት ሪፖርት በያዝነው የአውሮፓውያኑ የመስከረም ወር መጀመሪያ ላይ ይፋ ከተደረገበት ወቅት አንስቶ ከምክር ቤቱ ፊት እንዲቀርቡ የተጠየቁበት ጊዜ በበኩላቸው አስቀድሞ ከተያዙ የስራ መርሃ ግብሮች ጋር የሚጋጭ እንደነበር ጠቅሰዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ማቴው ሚለር ሲያስረዱም They can't just set a date when he አስቀድሞ ቀጠሮ የተያዘላቸው በጸጥታው ምክር ቤት ጉባኤ ላይ ለመሳተፍ የሚዘጋጁባቸው ስብሰባዎች በሚካሄዱበት ወቅት ወይም በመካከለኛው ምስራቅ የተኩስ አቁም እንዲደረስ ጥረት በያዙበት ወቅት ፌንቴል በተባለው ሱስ አስያዥ አደገኛ መድኃኒት ጉዳይ ለመነጋገር መሰብሰብ አይችሉም። በምክር ቤቱ የዲሞክራት ፓርቲው አባላት በበኩላቸው የምክር ቤቱን ትዕዛዝ መናቅ በሚል የተላለፈው ውሳኔ ምርጫ እየተካሄደ ባለበት ዓመት የባይደን አስተዳደርን ስራ ለማጣጣል የተደረገ ሙከራ ነው ሲሉ ይከራከራሉ። ቤቱ የውጭ ጉዳይ ኮሚቴ ተወካዮች የዲሞክራት ተጠሪ ግሪጎሪ ሜግስ የፖለቲካ ዓላማን ለማሳካት የተያዘ ጥረት ነው። ግልጽና ቀላል። ያ ነው ጉዳዩ። አንድን ሰው ምክር ቤቱ በመናቅ መወንጀል ከባድና በእርግጥ አደናቃፊ ሥራ ተፈጽሞ ሲገኝ ተግባር ላይ የሚውል የምክር ቤቱ ሥልጣን ነው። የኮሚቴው ሪፖርት እንደሚያሳየው የባይደን አስተዳደር አፍጋኒስታንን ለቆ ለመውጣት ሲያቅድ ከጸጥታ ጉዳዮች ይልቅ የሕዝብ ድጋፍ የሚያገኝበትን አቀራረብ ምርጧል። በመጨረሻውም አሜሪካ በዓለም ዙሪያ ያላት ተሰሚነት ሊጎዳ ይችላል ይላሉ። ለበርካታ ሪፐብሊካን የዩናይትድ ስቴትስ አስተዳደሮች የውጭ ጉዳዮች አማካሪ በመሆን ያገለገሉት ጆን ቦልተን በተባበሩት መንግስታት የዩናይትድ ስቴትስ የቀድሞ አምባሳደር የነበሩ ናቸው። ዩናይትድ ስቴትስ ኃይሎቿን ከአፍጋኒስታን ባወጣችበት ወቅት የታየ ውጤት በርካታ የተሳሳቱ ውሳኔዎች ያስከተሉት ነው ይላሉ። The Trump administration deserves criticism for making the deal with Taliban to begin with. That was ከታሊባን ጋር የተደረሰውን ስምምነት በመጀመር የትራምፕ አስተዳደር ሊተች ይገባዋል። ያነው የመጀመሪያው ስህተት። በወቅቱ ስልጣን ላይ የነበረው የአፍጋኒስታን መንግስት በድርድሩ ያለማሳተፍ ሌላኛው እጅግ አሳዛኝ ስህተት ነው። ባይደንም ቢሆኑ የትራምፕ አስተዳደር ከታሊባን ጋር ያደረገውን ስምምነት መቀበል አልነበረባቸውም። ተቀባይነት ሊነፍኩት ይችሉ ነበር። ዩናይትድ ስቴትስ ያቺን አገር ለቃ ከወጣች በኋላ በአፍጋንስታን ያለው የሰብአዊ መብት አያያዝ ሁኔታ በእጅጉ ተባብሷል። በሲኒማ ስራዎች ባሳየችው አጨዋወቷ የአካዳሚ ሽልማቶች ተሸላሚ የሆነችው ተዋናይ ሜሪል ስትሪፕ ሁኔታውን ለማሳየት ትላንት ሰኞ በተባበሩት መንግስታት ድርጅት የተገኙትን የአፍጋንስታን ሴት መሪዎች ተቀላቅላለች። ዛሬ ካቡል ውስጥ አንዲት ሴት ድመት በዚያች ሀገር ካሉ ሴቶች የተሻለ ነጻነት አላት። ባለፈው የነሐሴ ወር ታሊባን ሴቶች የፊት ገጻቸውን በአደባባይ እንዳያሳዩና ድምፃቸውን እንዳያሰሙ ሲል እገዳ መጣሉ ይታወቃል።